ስሜ ሁሴን አህመድ። ከኢትዮጵያ የመጣሁበት ጊዜ ጁላይ 4 97 ነው የመጣሁት። እዚህ እንግዲህ ወደ 21 ዓመት ተቀምጫ አለው። እና ስመጣ በእውነቱ የመጀመሪያ ጊዜ የመጣሁ ጊዜ አብሮ አደጌ ጓደኛዬ። መኮንን የሚባለው እሱ ከኔ በፊት ስድስት ዓመት የመጣ ነበርና ስፖንሰር የሱ ነበርና ጓደኛ የምለው ጓደኛ አይደለም፣ ምለው ወንድሜ ምለው አላቅም ኦርቶዶክስ ነው። ማናጀሩ ሙስሊም ነበረ የእሱ ማናጀር። እና እኔ ስመጣ ስለሚያውቅ የመጀመሪያ ጊዜ መስጊድ ይሄው ብሎ ሊተር ሪቨር ፓይክ ላይ ያለ መስጊድ ወስዶ ተረከበው ብሎ መሐመድ ያህያ የሚባል አለ፣ ለእሱ አስረከበኝ። ከዛ በኋላ ከአንድ ሶስት ወር በኋላ የመጀመሪያው ረመዳን በአሜሪካን ሀገር የከፋኝና ከቤተሰብ ሴረሞኑ የተለያየ ስለሆነ ግን የዚህን ጊዜ ጓደኛ ይህምልህ ጓደኛዬ ነው፣ ሳምቡሳ እየጠበሰ እኔ እንኳን ምንም ነገር የምችለው ነገር የለም፣ ሁሉን ነገር እያደረገ የመጀመሪያውን ጾም ለተወሰነ ጊዜ የከፋኝ ምንም ጾም ያለው ከዛ በኋላ ግን ብዙ ወዳጆች ጋር በመተዋወቅ ለመጀመሪያ ጊዜ አሚራችን እስካሁን ድረስ ያለው ሀጂ ነጅብ መሐመድ ኢትዮጵያ ያለው እሱ እዚህ ሆኖ ለኢትዮጵያ እንትን ይረዳ እንደነበር ድሮ ገና ካልመጣ አቅ ነበርና እሱ ጋር ተገናኝቼ ከዛ በኋላ ኮሚኒቲው ጋር ጀምረን የመጀመሪያ ኮሚኒቲ የኢትዮጵያ ኮሚኒቲ የሚባል የነበረው ፌሚና ይባላል ፋውንዴሽን ኢትዮጵያን ሙስሊም ኖርዝ አሜሪካ ተብሎ የሆነች ሴንተር እዛ ውስጥ ነበር። የሙስሊም የሁሉም ሙስሊም አንድ ነው፣ ግን የራስህን የአገርህን ትፈልጋል። ና ሴንተር በመኖሩ መጣን፣ እዛ ገባን። ቅዳሜ ቅዳሜ አስተማሪ አላህ የጀነት ያርጋቸውና ትልቁ አባታችን ሙፍቲህ ሐጂ መሐመድ ስራጅ የሚባሉ ነበሩ። ከዛም እየተቀጠልን እየቀጠልን እየበዛን እየበዛን እየበዛን ሄድን። አብዛኞቻችን አብዛኞቻችን በዚህ በኮሚኒቲ ላይ ነው አብረን ትዳር ያዝነው። ኑሯችን ያስተካከል ነው። ክፍያ የሚባል ነገር የለም። በኮሚኒቲው ሁላችን አንተ አንተ ተከባብረን እየሰራን ያለ ነው። የማረሳው ነገር ኢትዮጵያና ኤርትራ ከተለያዩ በኋላ እኛ እዚህ አሜሪካን ሀገር ባድሜ ረብሻ እስከሚመጣ ድረስ በወቅቱ ትዝ ይለኛል ከቪኦኤ አዲሱ አበበ መጥቶ፣ የሚገርም ነው የሃይማኖት አንድነት። ኢትዮጵያና ኤርትራ ተገነጣጥለው ተለያይተው እንኳን እዚህ ግን አንድ ላይ ነው የዛን ጊዜ የምናከብር የነበረው። እነሱ ሁለት ቅዳሜ ማፍጠሪያ ካመጡ እኛ ሁለት ቅዳሜ ራት እናመጣለን። ሁለት ቅዳሜ እንደዚህ እያደረግን ባድሜ ረብሻ እስከሚፈጠር ድረስ አንድ ላይ ስለተከፋፈል ነገር አልነበረንም። በእንደዚ አይነት ነበር ስናከብር የነበረው በዛው እንግዲህ ኮሚኒቲው እየጨመረ እየጨመረ እየጨመረ መጣ። በአንድ ወቅት ላይ እነሱም የራሳቸውን ተለዩ። አንድ ጊዜ ብቻ ለስምንት ሰዓት ጾም ያለው ብሬክ የምናደርገው ፋይቭ ኦክሎክ ላይ ነው ቶሎ ስለሚጨልም። ከዛ በኋላ ግን አብዛኛውን 16 ሰዓት እና 15 ሰዓት ነው። አሁን ለዘ ፓስ 5 ይርስ 16 ሰዓት ነው። እኔ አሁን እዚህ ስራ ላይ ሆኜ ሁሉ ጊዜ በረመዳን ሌላ ጊዜ የማታደርገው በረመዳን ግን ራሱ ስፒሪቹዋል ስለሚያደርግህ ጎበዝ ትሆናለህ፣ ትለምዶዋለህ። እንዴት 16 ሰዓት ጾማለሁ? ፀሐዩ እዚህ እንደምታዩት ነው። ውሃ ይጠማል። ግን ልክ የመጀመሪያው ቀን ጾሙ ስትጾም ከዛ በኋላ ተለምዶአለ። ምንም ነገር እንትና አይልም። አላሁ አክበር አላሁ አክበር። በእውነቱ የዛሬ የ1440 በተለየ ድምቀት ነው እንደምታየው እዚህ ቦታ ላይ ካለፉት ዘጠኝ ዓመት እንዲህ ብቻችንን ሆነን ይህን ሁላ ህዝብ ባለበት እናካብ ነበር በዘለው የዘንድሮ ግን የኢትዮጵያው ድባብ በእውነቱ እኛም ዛሬ ምን ያህል እንደተደሰቱ ሁሉ ነገር እንዳማረ የዚህ የተለየ ነው የዘንድሮ እና በጣም ደስተኛ ነን። ህዝቡ በጣም ደስተኛ ነው። በአጠቃላይ በመላው ዓለም ያለው ሙስሊም ኢድ ሙባረክ ብያለሁ። በመላው የኢትዮጵያን ሙስሊም በተለይ ዛሬ ደስታ እንዳከበራችሁ እኛም ተደስተናል፣ እና ቤተሰቦችም እዚህ ያለውም በዲሲ ሜሪላንድ፣ ቨርጂኒያ፣ በአጠቃላይ የፈርስት ጅራ ጀማ ሁሉም በአጠቃላይ እንኳን አደረሳችሁ። ለከርሞ አመት አመት ያደርሰን እላለሁ። ለኢትዮጵያ አንድ ወንድሜ አብሮ አደጌ ሀሽም ያሲን ከነመላው ቤተሰቦችህ እንኳን አደረሰላለሁ። አመሰግናለሁ።